With SPS Radio. Okay, የኮሮና ቫይረስ የዓለም ሕዝብ ጭንቀት መሆኑ አላበቃም። የቫይረሱ አይነት ባህሪውን እየቀያየረ በሰው ልጆች ላይ የሚያደርሰው ጉዳት ብዙ ነው። ሚሊዮኖች ሕይወታቸውን አጥተው፣ ብዙ ሚሊዮኖች ስቃይ ባለው ህመም ውስጥ ሕይወት ዘርተው በማገገም ወደ ተሟላ ጤንነታቸው ተመልሰዋል። ላለፉት 24 ዓመታት በሜልበርና አውስትራሊያ ውስጥ ነዋሪ የሆኑት ባለትዳርና የሁለት ልጆች አባት የጽዮን ቤተ ክርስቲያን መሪ መጋቢ ዘላለም ደስታ በኮሮና ቫይረስ ተጠቅተው ሆስፒታል ውስጥ ለቀናት ራሳቸውን ስተው የቆዩ ሲሆን በኋላም ከህመማቸው አገግመው በሙሉ ጤንነት ላይ የሚገኙ አውስትራሊያ ውስጥ በመንፈሳዊ አገልግሎታቸው አንቱታን ያተረፉ መጋቢ ናቸው። ባለቤቴ ከታመመች በኋላ ነው በኮሮና ቫይረስ የተጠቃወት የሚሉት መጋቢ ዘላለም የህመም ስሜትም ስቃዩም ቀላል አልነበረም። ለስምንት ቀናት በሞትና በህይወት መካከል ውስጥ ሆኜ አሳልፊ ያለው እግዚአብሔር ካልረዳ ሰው እኔ ካነበርኩበት ውስጥ አይወጣም ሲሉ በቫይረሱ ሲጠቁ የነበረውን ሁኔታ ይገልጻሉ። ሆስፒታል ውስጥ በጣም ክሪቲካል በሆነ ያው አይሲዩ የሃይ ዲፐንደንት ዩኒት ውስጥ ላንጌ ፌል አድርጎ ወደ ስምንት ቀን በኮማ ውስጥ ቆይቻለሁ። ጀመረኝ ከባለቤቴ ነው ነገሩ ወደ እኔ የመጣው እና ባለቤቴን ነው መጀመሪያ የያዛት ወደ ሴፕተምበር አስራ አራት አካባቢ ላይ እሷ ሲምተም ጀመራት እና ሲምተሙ በእርግጥ የተለያየ ነው፣ የተለያዩ ሰዎች ላይ ሁላችንም ላይ የተለያየ ኤፌክት ነው ያለው። ተመሳሳይነት ያለው የተወሰነ ነገር አለ እንጂ ብዙ ይለያያል። እና እሷ እግሬን በቃ ፔን ይሰማኛል ነበር የምትለው እና ወክስ አደርግ ትንሽ ፔኖች አሉኝ ትላለች እና እንደ ብርድ ብርድ ይለኛል ማለት ጀመረች። ወደ ሮብ አካባቢ ነው እንግዲህ ሲምተሙ ጀመራት። ዜን ፕሮግረስ እያደረገ ወደ ቅዳሜ አካባቢ በጣም አመማት። ከዛ ሁለት ጠዋት ተነስተን ቴስት እንደረግ ተባብለን ሄድን እኔም እሷም ባለቤቴም። ከዛ ሴቷ ልጃችን ከኛ ጋር ነው የምትኖረው እና ስለዚህ ከእሷም ጋር አንድ ላይ ሄድን። ሶስታችንም ቴስት ካደረግን በኋላ የሁለታችን የኔና የሴቷ ልጃችን መልሱ ቶሎ መጣ። በዛው ቀን እሁድ ለታ በአስራ ዘጠኝ ሰብተምበር ማለት ነው። የባለቤቴ ግን አልመጣም እና የእኛ ኔጌቲቭ ይላል፣ የእሷ ግን አልመጣም። ግር ትንሽ ግራ አለን። በኋላ ግን ዘኔክስት ዴይ ማንዴ ላይ መጣ ረፋዱ ላይ እና ፖዚቲቭ ነው ይሏል። ስለዚህ ኮቪድ እንደሆነ አወቀን። በእርግጥ እሷ ብዙ ጥንቃቄ ታደርጋለች። ማለት ስትሄድም በጣም ኮንሽስ ናት። እና ቤተሰብም ላይ ኮቪድ ያመጣውን ትልቅ ዴንጀር ስለምናቅ ጥንቃቄው ነበረን። አዌርነሱ ነበረን ለእግዚአብሔርም ሕዝብ አዌርነሱን በጣም ጥንቃቄ እንዲያደርጉ እና በተለይ እያንዳንዱ የሚወጡ ፕሮሲጀሮችን ከመንግስትም ከሄልዝ ኦቶሪቲዎችም የሚወጡትን ነገሮች በደንብ አድርገን ኮሚኒኬት እናደረግ ነበር። ለህዝቡም ግልጽ እያደረግን በየጊዜው ያው ሜሴጅ የምናስተላልፍበት የራሳችን የቫይበር ግሩፖች አሉን እና በዛ ላይ በደንብ እያስተላልፍን ኦንላይንም ደግሞ ሰርቪሶች ስላሉን በዛ ላይ በደንብ እናስተላልፍ ነበር። እንጠልይም ነበረ በዚህ ጉዳይ ላይ እግዚአብሔር አምላክ በእውነት ብረክስ እንዲያመጣ በተለይ ቱ ታውዘንድ ትዋንቲ ላይ። በጣም አጥብቀን በዚህ ነገር ላይ እንጸልይ ነበር እና እንግዲህ፣ በዚህ ጊዜ ላይ ባለቤት ናሴ ታመመችው መጀመሪያ። ከዛ እሷ አይዞሌት እንድታደርግ ተነገራት እና እዛው ቤት ውስጥ አይዞሌት አደረገች። እኔ የነበርኩኝ እሷን የማገለግለው ያው ሌላ ሰው እንዳይመጣ ብለን በቻች ተናገርን፣ እንደተያዘች እሷን ተናገርን፣ ምክንያቱም ኳረንቲን ማድረግ ስለነበረብን። እኔና ልጄም ኳረንቲን አደረግን። ብዙዎች ያገለግሉን ነበረ፣ እየመጡ ማለት ምግብ እያደረሱልን የሚያስፈልገን ነገር። በዚህ ሁኔታ እንግዲህ ቀጠልን። እንግዲህ በዛው ሳምንት ውስጥ እኔ ሲምፕተም ጀመረኝ። የእኔ ደግሞ ሲምፕተም ምንድን ነው? አዘባክ ማለት ስፓይናል ኮርዴን ይሄ ጀርባይን እና መቆም ብዙ አልችልም። አንድ ሁለት ሚኒት ከቆምኩ በጣም ነው ፔን ያለኝ እና ሲጀምረኝ እንደዛ ነው ጀመረኝ። እኔ ወባ አውቃለሁ። አፍሪካ ወባ ይዞኝ አውቃለሁ። እና ስለዚህ እንደዛ አይነት ስሜት አለው። ጆይንቶቼ ላይ ዊክነስ ይሰማኝ ጀመር፣ እንደ ብርድ ብርድ የሚል ስሜት። እና ከዛ እንግዲህ በዛው ሳምንት ውስጥ ፊሊንጉ የጉንፋን አይነት ፊሊንግ ስለሆነ እነሱ ሉክ ካፍተር ማድረግ ነው የጀመርኩት። ባለት በተለይ ባለቤቴ በጣም ነው ያሰብኩት። እና እሷን ሰፖርት አደረግ ነበር። ከዛ በኋላ የኔ ሲምፕተም እየቀጠለ መጣ። ራስ ምታት ጀምረኝ ራስ ምታቱ ትንሽ ለየት ያለ ነው። በባለቤት ቤት የማይቸዋለው ስሚላሪቲ ያለው ከእሷ ጋር እና አደባክ ኦፍ ማይንዳችን ላይ ነው አደባክ የጭንቅላቱ እኔ እንደዚህ አይነት ህመም አይቼው አላውቅም። ጭንቅላት ሲያም እና ራስ ምታት ከፊት ለፊት ነው ያለው። ብዙ ጊዜ ግን ይሄ ከኋላ ነው ከኋላ ማጅራት ላይ ነው። እና በጣም እንደ ቮልካኖ ይሄ መሬት ውስጥ ያለ ይሄ እሳት እንደሚወጣ ልክ እንደዛ ነው ስሜቱ። እና በጣም ነው ራስ ምታቱ ኃይለኛ ነው። እና ሀሳብ መቆጣጠር አይቻልም። ሀሳብን ይበታትናል። ሀሳብ መሰብሰብ አይቻልም። ሀሳብ መቆጣጠር አይቻልም። እና መተኛት ይከለክላል። ቅልፍ አልወስዳለኝ ባለቤቴ እንቅልፍ አይወስደኝም፣ ጸልልኝ ትለኝ ነበር። እና ልክ እኔንም ሲጀምረኝ እንደዛ አይነት ፊሊንግ ነው ያመጣው። ከዛ እኔ ብዙም አቴንሽን አልሰጠውም። በተለይ ልጃችን እንዳይዝ ብዬ በጣም አስብ ነበር። ለምን እሷን ማይዞ ላይ ታርጊያት ነበረ? ምክንያቱም አስማ በልጅነቷ ስለነበራት ሜቢ ያ ነገር ላንጓን አታክ ያደርጋል ብዬ ስላሰብኩ በጣም ሀሳቤ እኔም ባለቤቴም እዛ ላይ ሆነ። ባለቤቴ ትንሽዬ እየደና የሆነች መጣች። ከዛ በኔክስት ዊክ ላይ ትንቲ ሲክስ ላይ ሳንዴ ነው። እኔም ልጄም ቴስት አደረግን። ለምን ሲምፕተሙ ስላለን ያው ራስ ምታቱ ጀምረን እኔ አደባክ ፔን አለኝ ኤክ ያደርጋል ማለት እንደዚህ እንደሚቆረጥም ነገር ነው እና ኢንሳይድ ነው በጣም እንትን ውስጥ ነው ይሄ አጥንት ውስጥ ነው ስሜቱ እንደዛ ነው። ከዛ ሄደን ቴስት አደረግን። ሪዛልቱ ነጋታው ማንዴ ትንቲ ሰቨን ላይ መጣ ፖዚቲቭ ናችሁ አሉን። ሁለታችንም ልጅም እኔም። ስለዚህ እንግዲህ አሁን ሶስታችንም ፖዚቲቭ ነን ማለት ነው። ስለዚህ ነገሩን ለቸርች ነገርን። እኔም ፖዚቲቭ እንደሆንኩ ልጄም። ከዛ ሁሉንም አዌር አደረግን እና እንዳትመጡ በተለይ በጣም ከኛ ጋር ኮንታክት እንዳይኖራችኋልን ነገሩ። ያው እኔም ሉክ አፍተር ማድረግ ስለነበረብኝ ቤተሰቡን እዛ ላይ ነው አቴንሽን ያደረኩት እና ፓናዶል ወስዳለሁ። እዚህ ላይ አንድ ሪማርክ መስጠት የምፈልገው ምንድን ነው ፓናዶል ጥሩ ነው ያው ከትወንቲ ፎር ፎር አወር በኋላ አትውሰዱ ነው የሚባለው። ግን በዚህ በኮቪድ አስሎንጋስ ፔን ካለ ድረስ ፓናዶሉ ውሰድ ነው የምትባለው እና ሌላ የብሪዚንግ ወይ ሌላ ነገር ችግር ስለሌለ ድረስ ያው ቤት ነው ማኔጅ የምታደርገው። ስለዚህ በዚህ አጋጣሚ መናገር የምፈልገው ፓናዶሉ ፔይኑን ስለሚወስድ ቫይረሱን አዳነ ማለት አለ። ስለዚህ ቫይረሱ እንደውም ሀዝጎት ክሪፕን እንዲያሰፋ ማለት ቦዲያችን ውስጥ እንዲሰራጭ ያደርገዋል እና ይሄ ዲሴፕሽን አለው ፓናዶሉ በቃ ፔኑን ስለሚቆጣጠርልን በቃ የዳንን እየመሰለን እንደዛ አይነት ማታለል አለው እና ፓናዶል ከተወሰነ ጊዜ በኋላ ከመውሰድ ቶሎ ብሎ ሕክምና ማግኘቱ የተሻለ ነው ብዬ በዚህ እመክራለሁ። እንግዲህ እኔ ፖዚቲቭ ኮንኩ በኋላ ሰኞ ዕለት ነው ጥሩ የነበርኩት። ከሰኞ በኋላ ግን የኔ ብሬዚንግ መለወጥ ጀመረ። በሀያ ስምንት ላይ በጣም ብሪዝንጌ በጣም ጥሩ አልነበረም። ለእኔ አይታወቀኝም ብዙ ባለቤቴ ግን ኖቲስ አርገዋለች፣ ልጄ ኖቲስ አድርገዋለች። እና ከዛ እንግዲህ ወደ ሮብ አካባቢ ላይ እኔ ሀፍ ሀፍ ነው የማውቀው ብዙ ነገር እና ቦዴ በሙሉ ኤክ አለው፣ በጣም ፔን አለው። ቸስቴ ላይ ሄቪነስ ይሰማኝ ጀመር፣ በጣም ሄቪነስ ይሰማኛል። እና ትንፋሼ በእርግጥ ለራሴ አይታወቀኝም፣ ግን ባለቤቴ በጣም ትንፋሼ ይቆራረጣል ደሞ ቶሎ ቶሎ ነው የምተነፍሰው ትለኛለች። እኔ ግን ከምን ጋር ነው ያያዝኩት? በተለይ ይሄ ሀይ ፊቨር ሲዝንም ስለሆነ ሀይ ፊቨር፣ ይሄ ከአቧራ ጋር ከዚህ ከአበባ ጋር የተያያዘ እንትን ስላለኝ ሜቢ እሱ ነው ብዬ ነው እንጂ ያሰብኩት እንደዚህ ላንጌን አታክ ያደርጋል እኔ አንድ ማለት አንድ ኒት የሆነ ወይንም ውስጥ የሆነ በሽታ የለኝም፣ ምንም አይነት በሽታ የለኝም እና እግዚአብሔር ጤንነት ሰጥቶኝ ነው የኖርኩት። እና ላንጌድ አታክ ያደርጋል ብዬ በፍጹም ሀሳብ አልነበረኝም። ግን ያ ትንፋሽ መቆራረጥ ሲጀምር ድንገት ነው እንደውም ዶክተር አችን ጋር ቀጠሮ ነበረን በሌላ ጉዳይ ላይ ባለቤት የነበራት እና ዶክተሩ ሲደውል ምንድን ነው እስኪ አቅርቢልኝ እሱን አለ እሱን እኔን ጋር እኔን ገና ሳይ እኔ ማናገር ሳይጀምር ትንፋሽን ስለሰማው ለልጄ ነው ቶሎ ብሎ ዩኒቱ ኮል አምቡላንስ ቶሎ ኩክሊ አለ። እሱ ኖቲስ አረገ ወዲያው እና በዛ ሰዓት ላይ ያው እኔ ከለሬ ሁሉ መለወጥ ጀምሮ ነበር በዛ ጊዜ ከዛ በፊት ምንድን ነው አንድ ማናገር የምፈልገው ነገር፣ ዶክተራችን ጋር ያው ፋይዘሩ አሁን ዲስዊክ ይመጣል ብሎን ቡክ አረጋችኋለሁ ዘፈርስት ብሎን ቀጠሮ ይዘን ነበረ፣ ለመወጋት ማለት ነው፣ ክትባቱን ለመውሰድ ፋይዘሩን። ስለዚህ በዛ መካከል ነው እንግዲህ ይሄ ኛው ነገር የተፈጠረው እና እንግዲህ እኔ ያን ጊዜ ሀፋፍ ነው እንዳልኩ፣ የማቀው በአምቡላንስም ሲወስዱኝ የተወሰነ እንትናለኝ በጣም ኦክሲጅኔ ድሮፕ አርብ ነበረ፣ እና በዚህ ሁኔታ ነው እንግዲህ ወደ ሆስፒታል የሄድኩት። ሆስፒታል ከሄድኩ በኋላ ለባለቤቴ አንድ ሜሴጅ ብቻ በአማርኛ ጥፌ መላኬን አስታውሳለሁ። ምክንያቱም ለማየት ሙሉ ዲም ነበር ላይቱ እና ለማየት ተቸገርኩኝ። እና ሞባይልም ባትሪ ያለቀ ስለነበረ በቃ ወደ ሆስፒታል ሂዱ፣ እሷንም ልጄንም ሂዱ ብዬ እሱን ጥፌ ለነርሷ መስጠቴን አስታውሳለሁ ከዛ ወዲያ አላስታውስም። በቃ እና ኤይት ዴይዝ እንግዲህ ኮማ ውስጥ ነበርኩ። ጭንቅላቴ እንደ ሳት ይነድ ነበር። ሀሳቤን በጭራሽ መሰብሰብ አልችልም። መተኛትም ሆነ መብላት በፍጹም የማይታሰብ ነው የሚሉት መጋቢ ዘላለም የኮሮና ቫይረስ ያደረሰባቸው ጉዳት ቀላል አለመሆኑን ሆስፒታል ውስጥ የቆዩባቸው ጊዜያቶች አስጨናቂ መሆናቸውን ሲገልጹም፣ እግዚአብሔር ከሞት ነው የመለሰኝ ይላሉ። ሜንሊ እንግዲህ አታክ ያደረገኝ ምንድን ነው? ቫይረሱ እንዳልኩት ቅድም ጭንቅላቴ በጣም እንደ እሳት ይነዳል፣ ውስጥ እና ሀሳቤን መሰብሰብ አልችልም ፈጽሞ። መተኛት አይቻልም፣ መብላት አይቻልም፣ ይከለክላል ምግብ። አሁን ከዛ በኋላ እንግዲህ ቸስቴ ላይ ሄቪነሱ እየጨመረ መጣ። ከዛ እንግዲህ ዶክተሮቹ መጨረሻ የነገሩኝ ከነቀው በኋላ ማለት ብሪዚንጌ በጣም ሎ እንደሄደ ከዛ ኦክሲጅን እንዳጥረኝ እና ከዛ ራሴን አንኮንሽስ እንደነበርኩ ከዛ እንግዲህ በላይፍ ስፖርት ማለት በ አየር እየተሰጠኝ ነው። እነኛን ቀናቶች የቆየውት ላንጌፌል አድርጎ ነበር። ባይ ዘ ወይ ላንጌፌል አርጎ በመሽኑ ሰፖርት ነበር እና እግዚአብሔርን በጣም አድርጌ ስለ ሜዲካሉ አገልግሎት በጣም አመሰግናለሁ። ስለ ዶክተሮቹም ስለ ነርሶችን እዚህ ምድር ላይ እግዚአብሔር ስለ ባረከንም ስለ ቴክኖሎጂውም እግዚአብሔርን በጣም አድርጌ አመሰግናለሁ። እግዚአብሔር አይምሮ ሲከፍት ነው ይሄ ሁሉ የሚሆነው እና እግዚአብሔርን በጣም አድርጌ አመሰግናለሁ። በጣም ትልቅ እንትን ያደረጉት እነሱ ግን፣ ከሁሉ በላይ በእኔ ስቴት ላይ ሰው ለመትረፍ ይቸገራል። ብዙዎቹ እንዳልተረፉ አውቃለሁ። እና ምንድን ነው ትልቁን ነገር ያመጣው ብዬ ብለው እግዚአብሔር እጁን በእኔ ላይ አደረገ ብዬ ነው ማም ነው። ምክንያቱም ቤተክርስቲያን ከዛ እኔ ከገባሁበት ቀን ጀምሮ ቤተክርስቲያን ትጸልይ ነበረ። ማለት ቅዱሳን በሙሉ በየቀኑ ተገናኝተው በዙም ይጸልዩ ነበረ አዳልቱም ቸርች ይጸልይ ነበረ። ወጣቶቹም ተገናኝተው ይጸልዩ ነበረ ማለት ብዙዎች እዚህ ምድር ላይ ያሉ የማውቃቸውም አላውቃቸውም በጣም ብዙ ቁጥር ያለው ህዝብ ይጸልይ ነበረ። ምንድን ነው መጽሐፍ ቅዱስ ላይ እንደዚህ ይላል። እግዚአብሔር ክቡር ቃል እንደዚህ ብሎ ይናገራል። በሐዋርያት ሥራ ምዕራፍ አስራ ሁለት ላይ ሄሮድስ ያዕቆብን ሐዋርያውን ካስገደለ በኋላ አይሁድ ደስ እንዳላቸው አይቶ ጴጥሮስን እስር ቤት አስገባው ይል ሐዋርያውን ጴጥሮስ እስር ቤት ካስገባው በኋላ ሊያስገድለው ነው፣ እንደ ነገ ሊገደል እንደ ዛሬ። ቤተ ክርስቲያን ግን በእነ ማርቆስ ቤት በጣም አጥብቃ ትጸልይ ነበር ይላል። በጣም ይጸልይ ነበር፣ ቅዱሳንተ ይጸልዩ ነበረ፣ እንዲፈታ እግዚአብሔር እንዲያስለቅቀው የእግዚአብሔር እጅ እንድትመጣ ይጸልዩ ነበር እና ተአምር እንዲያደርግ እግዚአብሔር በእርግጥም እግዚአብሔር ጸሎት ይሰማል። ወደ እኔ ጩህ እኔም መልስልሃለሁ አንተም የማታውቀውን ታላቅና ሀይለኛ ነገር አሳያለሁ ያለ እግዚአብሔር በቅዱስ ቃሉ ስለዚህ በእርግጥም ጩኸትን ይሰማል እግዚአብሔር መልስ ይሰጣል እና ሰምቷቸው ጴጥሮስን መልአኩን ልኮ ከእስር ቤት ያውም ሶስት ደረጃ ካለው እስር ቤት ከወታደሮች መካከል ከታሰረበት ቀስቅሱ መልአኩ ልበስ ብሎት ጫማህን አርግ ብሎት ይዞት በሮቹ ሁሉ ተከፈቱ ይላል ከዛ ይዞት ወጣ እነ ማርቆስ ቤት እዛ ጸሎት ቤት እንዳደረሰው ይነግረናል እና ልክ እንደዚሁ ቤተ ክርስቲያን በጣም ትጸልይ ነበር እንደገና አብረናቸው የምንሰራ ኤሲሲ አውስትራሊያን ክርስቲያን ቸርችስ የሚባሉ አሉ ፓስተሮች በጣም ይጸልዩ ነበረ ኒውዚላንድ ያሉ ፓስተሮች እነ ኦክላንድም ዌሊንግተንም ያሉ የእግዚአብሔር ሰዎች ቤተክርስቲያን ሁሉ ተጸልይ ነበር። በኢትዮጵያም የምናቃቸው ማናቃቸውም ሁሉ ይጸልዩ ነበር። በአሜሪካም እንደዚሁ በጣም ብዙ ሕዝብ ይጸልይ ነበር እና እዚህ የማላቃቸው እንኳን ብዙ ሰዎች ናቸው ይጸልዩልኝ የነበረው እና አሁን ከነቃው በኋላ ሲነግሩኝ ይገርመኝ ነበር። ብዙ ነገር አድርጌላቸው አይደለም እና እግዚአብሔር ግን ሞገስ በሕዝቡ መካከል ሰጥቶኛል እና በዛ በእውነት እግዚአብሔር ሸክም ሰጥቷቸው እስላሞች ሳይቀሩ ወንድሞች ይጸልዩ ነበር እና ደውለው ሁሉ እየጸለይን ነው ይለሳል እግዚአብሔር ያስነሳዋል ይሉ ነበር እና ለእኔ ለራሴ በጣም ተገርሚያለሁ። እግዚአብሔር ካረዳ በስተቀር ሰው ከዚህ ውስጥ መውጣት እና እንደውም በሰባተኛው ቀን ነበረ ካልነቃው እናጠፈዋለን ብለው ነበረ ዶክተሮች። ያን ቀን እኔ አልነቃውም። እንደገናም ደግሞ ቲቡን ለማውጣት ሲሉ እኔ ቾክ አደረገ አሉ። በዛ ምክንያት ሌላ ኮምፕሊኬሽን ተፈጠረ እና ኦክሲጅኔ እንደውም ወረደ። ስለዚህ ብሬኑ ዳሜጅ ሆኗል ኦልሬዲ የሚል ሀሳብ ነበራቸው። እንደገና ሁሉንም ነገር የከተቱትን እንደገና አውጥተው እንደገና ሌላ ከተው ነው እና ከዛ እንግዲህ ሶስት አራት ቀን እናየዋለን አሉ። እሱም ሳይሆን በነጋታው እኔ በስምንተኛው ቀን ነቃው እና ቲዩቡን አወጡት እና ላንጌ ተመልሶ መስራት ጀመረ። ያው የኮቪድ ትልቁ ቻሌንጅ ምንድን ነው፣ አንዱ ኦርጋን ፌል ካደረገ ሌላው ይከተላል። እግዚአብሔር ምሕረቱን አድርጎልኛል እና እንግዲህ ከዛ ከነቃው በኋላ የቆየሁት አምስት ቀን ነው አንድ ቀን ተኩሉን የቆየሁት ኢመርጀንሲ ውስጥ ነው። ምክንያቱም በጣም ትልቅ አቴንሽን ያስፈልግ ስለነበረ እዛ ቆይቻለሁ። ከዛ በኋላ ግን ወደ ወርድ ሄጃለሁ እና የተባልኩት ምንድን ነው ያው የኮቪድ ኖርማል ላይፍ ትኖራለህ፣ ኦክሲጅን ይዘህ ነው የምትሄደው። ላንግ በጣም ችግር ውስጥ ነው ብለውኛል ዶክተሮች እና ሌሎች አካሎችንም እንግዲህ ይውል ሲ ሀው ይጎ ግን ወደ ሶስት አራት ወር ይፈጅ ይባሃል ሪካቨሪ ነው ያሉኝ። ከዛ በኋላ እንግዲህ የኔ ግን ሪካቨሪ በጣም ፈጣን ሆነ። ማለት ብዛው ያለው እንግዲህ በሶስተኛው ቀን አካባቢ ላይ እግዚአብሔር ረዳኝና እንቅልፍ መተኛት ቻልኩ። ከዛ በኋላ እንግዲህ መጥተው ቼክ ሲያደርጉኝ ዶክተሮቹ አሁን ኦክሲጂን የሚያስፈልግ ጊዜ አይደለም አሉ። ያንኑ ኦክሲጂን ይዘት ይሄዳል ያሉኝ ዶክተሮች ናቸው። በኋላ አያስፈልግህም ያሉት፣ በራስ መተንፈስ ጀመርኩ። ከዛ እንግዲህ ፊዚዮች ደግሞ መጥተው ቦዲ ሙቭመንቴን አዩ። ከዛ በኋላ አራት ቀን ጨርሼ አምስተኛው ቀን አካባቢ ላይ ነው ጠዋት በቃ ሂድ ተባልኩ ወደቤት እና ይሄ ነው እንግዲህ። እና ቤት ስመጣ፣ በእርግጥ ማስሎች በሙሉ ማስሌን አጥቻ አለው። እና ሙቭመንት በጣም ሊሚትድ ነበረ። ምግብም ለመብላት በጣም አስቸጋሪ ነው፣ ለመተኛትም አስቸጋሪ ነው። ግን በየቀኑ ሪካቨሪ በጣም ፋስት ነበር፣ እና በቶሎ ነው ሪካቨሪ ያደረኩት። እግዚአብሔር ይህን አድርጎልኛል፣ እና እግዚአብሔርን በጣም አድርጌ አመሰግናለሁ።